ጤናና አካባቢ ጥራታቸውን የጠበቁ መድኃኒቶች አሉ ብዬ አስባለሁ። ለምሳሌ የእኛን ሀገር ከጀርመን ጋር ማወዳደር ይከብደኛል። ማለት የመድኃኒት ቁጥር ባለስልጣኑ አይሰራም ማለት አይደለም። አቶ ዘላለም ዘሪሁን የመድኃኒት ቅመማ ባለሙያ ወይም ፋርማሲስት ናቸው። እዚህ ጀርመን ሀገር በሙያቸው ያገለግላሉ። ስለ መድኃኒቶች የፈውስ አቅምና የጥራት ልዩነት ከባለሙያ ማብራሪያ እንድናፈላልግ ከአንድ አድማጫችን ለቀረበልን ጥያቄ ሙያዊ አስተያየታቸውን ሊሰጡም ፈቃደኛ ሆነዋል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ለጥቂት ደቂቃዎች ፈውስ ያስገኙልናል ብለን ወደ ሆዳችን ስለምንከታቸው መድኃኒትና መድኃኒት ተብዬዎች ከባለሙያው አንደበት ለመረዳት አብረን እንቆይ። ስለ መድኃኒት በደብዳቤ ጥያቄያቸውን ወደ ላኩልን አድማጭ ስልክ ደወልን። ዲላ ነው የሚኖሩት። ይህንን አሁን ያልኩሽን መድኃኒት ሐኪሙ ካዘዘልኝ ጊዜ ጀምሮ እየገዛው የምጠቀመው ከዚሁ ከምኖርበት ከዲላ ከተማ ነው እና እነኚህም መድኃኒቶች እየተጠቀምኩ እያለሁ በተለይ ሁለት ሺህ ስምንት ላይ እየባሰብኝ ሄደና ተመልሼ ይህንኑ መድኃኒት ወዳዘዘልኝ ሐኪም ወደ ሻሸመኔ አካባቢ ሄድኩኝ። ሌሎች መድኃኒቶችን አዘዘ። አንድ ሁለት ወር ያክል ሞከረ። አሁንም ለውጥ ሳይታይ ሲቀር አይ የመድኃኒቱ ቹ ኳሊቲ ወይም ትክክለኛነት መጉደል ነው ሊሆን የሚችለው፣ እና ምናልባት ከሐዋሳ ከሻሸመኔ እንዲህ ቀይ መስቀል ብትገዛ የሚሻል ይመስለኛል። እዛ አካባቢ ተአማኒነት ያላቸው መድኃኒቶች ቁጥር በጣም ጥቂት ነው፣ የኮንትሮባንድ ከተማ ስለሆነ አለኝ። ከሐዋሳ አካባቢ ገዛው መድኃኒቶች ወዲያውኑ ነው ይገርምሻል፣ የተሻለኝ። ስለዚህ ትክክለኛ ባልሆኑ መድኃኒቶች ህሙማን የባሰ ሌላ ችግር ውስጥ እንዳይገቡ ሊደረጉ የሚ የሚገባቸው ነገሮችም ካሉ በዛው አንዳንድ ሀሳቦችን ሊገጽ የሚችሉ ሰዎችን እንትን እንድትሉ እንደው ሀላፊነትም ተሰምሰውኝ ነው የጻኩት። በቅድሚያ የዲላውን አድማጫችን እናመሰግናለን። ይህ ጥያቄ ከርሶ በቀጥታ ይምጣ እንጂ ብዙዎችን የሚያሳስብ በመሆኑ ከፋርማሲስት ዘላለም ዘሪሁን ማብራሪያ ጠይቀናል። በቅድሚያ አቶ ዘላለምን ኦሪጂናል ስለሚባሉትና ስላልሆኑት መድኃኒቶች አብራሩልናል። ናቸው ኦሪጂናል ማለት መድኃኒቱን ለመጀመሪያ ጊዜ ያመረተው ካምፓኒ የሰጠው ስም ማለት ነው። ይሄም መጀመሪያ ያመረተው ካምፓኒ አስራ ሰባት አመት ያ መድኃኒት ብቻውን የመሸጥ ፓተንት አለው። ምክንያቱም ያ መድኃኒት ለማምረት ረጅም ጊዜ የምርምር ጥናት ያስፈልጋል። ከዛ በኋላ እንደገና አስፈቅዶ ወደ ገበያ ለማምጣት የተለያዩ ደረጃዎችን አልፎ ነው። በዚህ ፕሮሰስ ውስጥ ያ ካምፓኒ በጣም ብዙ ገንዘብ ከማውጣቱ የተነሳ ኦሪጂናል መድኃኒቶች ሁሌ ውድ ናቸው። ከተወሰነ አመት በኋላ ግን ይሄ ኦሪጂናል የሚያመርተው ካምፓኒ ለሌሎች ካምፓኒ ፓተንቱን ሊሰጥ ይችላል። ፓተንቱን ሲሸጥላቸው እነዚህ ጀነሪክ የሚያመርቱት ካምፓኒዎች የምርምር ወጪ አልነበረባቸውም። መድኃኒቱን መጀመሪያ ላገኘው ኦርጋናይዜሽንም የሚከፍሉት የለባቸውም። መድኃኒቱ ገበያ ላይ ስለሆነ ፓተንቱን ብቻ ገዝተው በማመረታቸው የመድኃኒቱ ዋጋ በጣም በዝቅተኛ ይሸጣል ማለት ነው። ይህ ምን ማለት ይሆን? አቶ ዘላለም በምሳሌ ያብራሩታል። ምንም እንኳን መድኃኒቱ ዋና ንጥረ ነገሩ ተመሳሳይ ቢሆንም ሌሎች መድኃኒቱ ሲሰራ የሚጨመሩ ነገሮች አሉ። ለምሳሌ አንድ መድኃኒት ይዋጣል። ሆድ ውስጥ እንደገባ ኢሚዲየትሊ ወደ ፈሳሽነት መቀየር አለበት። እንዲሟሟ የሚያደርገው ነገር አለ። የተለያዩ ንጥረ ነገሮች የሚጨመሩ ማለት ነው። እነዛ ነገሮች ትልቅ ኢፌክት ይኖራቸዋል። ከዛ ውጭ ለምሳሌ አንድ ጀኔሪክ ፕሮዳክት ሲመረት ከኦሪጂናሉ ሀያ ፐርሰንት ወይ ሊጨምር ይችላል ወይም ሊቀንስ ይችላል። ለምሳሌ የደም ብዛት ያለበት ሰው እንበልና ሁሌም አንድ አይነት መድኃኒት ይወስዳል። ኦሪጂናሉን ከዛ የሆነ ጊዜ ላይ መድኃኒት ሲገዛ ሲባል ቢ ኦርጂናሉ የለም የሚባል እና ግን ተመሳሳይ መድኃኒት አለ ተብሎ ይሰጥለታል። ያ መድኃኒት ለምሳሌ በሀያ ፐርሰንት ቅንስ ከሆነ ከኦርጂናሉ እዛ ሰውዬ ላይ የተወሰነ ኢፌክት ይኖረዋል። ወይም ሀያ ፐርሰንት የሚጨምር ከሆነ ደሙ ውስጥ ሀያ ፐርሰንት የመጨመር አቅም አለው ማለት ነው። ስለዚህ እያንዳንዱ መድኃኒት አንድ አይነት ነው የሚባልም የተለያየ ካምፓኒ የሚያመርተው እስከሆነ ድረስ ዋናው ንጥረ ነገር ውጭ ያሉት ተጨማሪ ነገሮችን መድኃኒት ላይ ኢፌክት ይኖራቸዋል። የዲላው ነዋሪ ጥያቄያቸውን በላኩበት ደብዳቤ እንደዘረዘሩልን በተለያዩ ጊዜያት የገዟቸው መድኃኒቶች የተጻፉበት የፊደል አይነትና መጠን የተለያየ ነው። ስማቸው አንድ ሆኖ ሳለ ያስከተሉት ውጤት ግን ተለያይቶ እሳቸው በሕመም ሊሰቃዩ ግድ ሆኖባቸዋል። የአንድን መድኃኒት ትክክለኛነት እንዴት መለየት ይቻላል? አንድን መድኃኒት ያው ፓኬጁን አይቶ ይሄ ኦሪጂናል ነው ይሄ እንትን ነው ማለት ይከብዳል። ጀርመን ሀገር ውስጥ አሁን እያንዳንዱ መድኃኒት የራሱ መለያ ቁጥር አለው፣ ፒዜድ ኤን የሚል እንደገና ለእያንዳንዱ ጀነሪክ ፕሮዳክትም እንደዚሁ ቁጥር አለ። ያን ቁጥር መያዝ አለበት። ስለ መድኃኒቱ ገላጭ መረጃዎች የያዘ ወረቀት አለ ውስጥ ላይ እዛ ላይ መድኃኒቱ ቤት እንደተሰራ የሚያመለክት ነገር አለ። ያ ነገር ተመሳሳይ ከሆነ ብቻ ያ መድኃኒት ተመሳሳይ ነው ተብለው የሚታሰበው። ከዚህም ሌላ ይላሉ አቶ ዘላለም የመድኃኒት ዋጋ ውድ በመሆኑ ምክንያት መድኃኒት ያልሆኑ ነገሮች በዚያው በመድኃኒት ስምና መልክ ተዘጋጅተው በሕገወጥ መንገድ ገበያ ላይ የሚውሉበት ጊዜ አለ። በድጋሚ አቶ ዘላለም መድኃኒት ያልሆኑ ነገሮች ግን መድኃኒት ናቸው ተብለው ፓክ ተደርገው የሚሸጡ ከቻይና፣ ከኤዥያ በተለይ ዋጋቸው ውድ የሆኑ መድኃኒቶች ተመሳሳይ እና የተሳሳቱ ነገሮችን ይዘው ገበያ ላይ መቅረባቸው የተለመደ ነገር ነው። እሱን ነገር ግን ኮንትሮል የማድረግ አንደኛ ባለሙያ የሙያ ግዴታውን ሊወጣ ይገባል። ከዛ ውጭ የመድኃኒት ቁጥጥር ባለስልጣኑ ከፍተኛ ስራ መስራት አለበት ብዬ አስባለሁ። ብዙ ጊዜ በርካታ መድኃኒት የመድኃኒት ቁጥጥር የሚመለከተው አካል የሚይዝበት ጊዜ አለን። አሁን ጠያቂያችን ምን ሄዶ ቢቸግራቸው ከፓርኮ ላይ ያዩትን በትክክል ጽፈው ነው የላኩልኝ። አንደኛው በካፒታል ሌተር ነው፣ አንደኛው በስሞል ሌተር ነው የተጻፈው። ቢፒ መቶ ኤምጂ ይላል። አንደኛው ላይ ቲኤም የሚል በካፒታል የተጻፈ ነገር አለው፣ አንደኛው ላይ አልተጻፈም። ከዚህ ውጭ በቃ እንደዚህ በዚህ ነው እንጂ የሚለያዩት፣ መድኃኒቱ እሽጉ ሁሉ ነገር አንድ ነው ነው የሚሉት እንግዲህ ሞር ሰውዬው እንደጠረጠሩት የተሳሳተ ፕሮዳክት ሊሆን ይችላል። ጀርመን ሀገር ስላለው ነገር ነው ማውራት የምችል። በአሁኑ ሰዓት አንድ መድኃኒት ወደ ገቢያ ከማቅረቡ በፊት ኳሊቲው ቼክ ይደረጋል። ውስጥ ላይ የሚጽፈው መድኃኒቱ ለምን እንደሚያገለግል፣ መድኃኒቱ እንዴት መወሰድ እንዳለበት፣ መድኃኒቱ የሚያስከትለው ጉዳት፣ መድኃኒቱ የሚሰጠው ጥቅም እና እንዴት ማስቀመጥ እንዳለበት እና ሌሎች ነገሮች። ይሄ ጽሁፍ ራሱ ኮንትሮል ተደርጎ ነው ወደ ገቢያ የሚፈቀደው። ይሄን ነገር በጭራሽ መቀየር አይቻልም። ኢቨን እንኳን ፓኬጁ መቀየር ካለበት ፈቃድ አግኝቶ ነው ያን ነገር መቀየር የሚቻለው። ለምሳሌ አንድ መድኃኒት ወደ ገቢያ ቀርበው እንኳን ያ መድኃኒት እዛ ላይ ከተጠቀሰው መረጃ ውጭ ጉዳት ቢኖረው ያን ፋርማሲ ባለሙያው መረጃ የመስጠት ግዴታ አለብን። እና ያ ነገር ተደጋግሞ ከመጣ እዛ ጋ ያልተጻፈው ነገር የመድኃኒት ቁጥጥሩ ያን ካምፓኒ ይሄን ነገር ውስጥ እንድጽፍ ድረስ የሚያስገድድበት ሁኔታ አለ። እና አንደኛው ስሞል ሌተር አንደኛው ካፒታል ሌተር ከሆነ ወይም ሌላም ሌላም ነገር ወይ ያ መድኃኒት ሌላ ካምፓኒ ነው የተመረተው እንጂ ተመሳሳይ ነው ብዬ አላስብም። ከምንም በላይ ደግሞ ለረጅም ጊዜ የሚወሰዱ መድኃኒቶች ከሆኑ አንድ ሰው ከአንድ ካምፓኒ ውስጥ የሆነ መድኃኒት መግዛት ከጀ ጀመረ ያን መድኃኒት ብቻ ነው ቢቀጥል የተሻለ ነው ብዬ አስባለሁ። ምክንያቱም የሀያ ፐርሰንት ልዩነት አለ ወይ ወደ ላይ ወደታች ሊወጣ ይችላል። ከዚህም በተጨማሪ ታማሚው የሚወስዳቸው ሌሎች መድኃኒቶች ካሉ፣ እንዲሁም የሚመገባቸው የምግብ አይነቶች ሁሉ አብረው ሊታሰቡና ሊመረመሩ እንደሚገባም አሳስበዋል። ምንም እንኳን እንከም ባይጠፋም ደረጃቸውን የጠበቁ መድኃኒቶች በገበያው ላይ እንደሚገኙ የፋርማሲ ባለሙያው አቶ ዘላለም ዘሪሁን ያምናሉ። ራሳቸውን የጠበቁ መድኃኒቶች አሉ ብዬ አስባለሁ። ለምሳሌ የእኛ ነገር ከጀርመን ጋር ማወዳደር ይከብደኛል። ማለት የመድኃኒት ቁጥር ባለስልጣኑ አይሰራም ማለት አይደለም። ግን የፋርማሲ ባለቤቶች አሉ፣ ማከፋፈያ ባለቤቶች አሉ። እነሱ ናቸው ትልቁን ነገር ሊሰሩት የሚገባው። በመቆጣጠር ብቻ የመድኃኒት ኳሊቲ መጠበቅ ይቻላሉ ብዬ አላስብም። እያንዳንዱ ባለሙያ የራሱ ግዴታ መወጣት ከቻለ ነው ያኔ። አሁን ለምሳሌ ኢትዮጵያ ውስጥ ከተለያዩ ሰዎች እንደተረዳሁት የጀርመን መድኃኒት ሲባል በጣም ውድ ነው አሉ የሌሎቹ የአውሮጳ ሀገራት መድኃኒቶች ሴቶችም እንደዚሁ በየደረጃው እየቀነሰ እየቀነሰ ቢመጣም ከእስያ ለምሳሌ ከህንድ ከሚመጣው መድኃኒት በጣም የተወደዱ ናቸው እና እዚህ ሲመለከቱት አሉ ወይ? በነገራችን ላይ ጀርመን ሀገር ውስጥ የሚሸጡት መድኃኒቶች ሁሉ ጀርመን ሀገር ውስጥ የሚመረቱ ናቸው ማለት አይደለም። ጄኔሪክ ተብሎ እዚህ ጋር የሚሸጠው መድኃኒት ሜዲን ጀርመን ተብሎ ቢጻፍባቸው ለምሳሌ ከህንድ፣ ከብራዚል፣ ከኤዣ የሰው ኃይል በጣም በርካሽ ዋጋ ስለሚገኝ መድኃኒቶቹ ከዛ ተመርተው ኢምፖርት ይደረጋሉ ወደ ጀርመን ሀገር እና መጨረሻ ላይ ያን መድኃኒት ወደ ገበያ የሚያቀርበው ካምፓኒ ነው በስሙ ሜዲን ጀርመን ብሎ የሚያመርተው። ለምሳሌ ጀርመን ሀገር ውስጥ ብዙ የአኤል ፕሮዳክቶች አሉ። አኤል የሚል ፊርማ አለ እና በቀይና በነጭ ነው ብዙ ጊዜ ፓኮ ላይ ያለው እሱ ለምሳሌ እነሱ መድኃኒቶች ሁሉም የሚመረቱ የጥራት ደረጃ ሁሉም ነገር የሚያልቀው ህንድ ሀገር ሆኖ ኢምፖርት ካደረጉት በኋላ አይል የሚባለው ካምፓኒ ጀርመን ሀገር ውስጥ ወደ ገበያ ያቀርበዋል በስሙ ማለት ነው። ያም ሆኖ ግን ጀርመን ሀገር ውስጥ የመድኃኒት ቁጥር ባለስልጣኑ ትልቅ ሚና አለው። አንደኛ ጀርመን ሀገር ውስጥ ሰራተኛው የሚከፈለው ክፍያ በቂ ከመሆኑ የተነሳ ሊሆን ይችላል፣ ወይም እንግዲህ አብዛኛው ሰው በዚህ ሂዱ ተሟልቶለት ለህሊ ነው የሚሰራም ሊሆን ይችላል። እና አንድን ጥራት ያልጠበቀ መድኃኒት ገንዘብ ተቀብሎ ወይ እንደዚህ የሚያሳልፍ ድርጅት አለ ብዬን ያላስብም። ኢትዮጵያ ውስጥ ሮ ሰባት አመት ሰርቻል። በፋርማሲ ስነት በጎንደር ዩኒቨርሲቲ የጨረስኩት ና ኢትዮጵያ ውስጥ አንዳንድ መድኃኒቶቹ በየት በኩል እንደመጡ አይታወቅም። አገር ውስጥ የሚመረቱት መድኃኒቶች አሉ፣ ከውጭ የሚመጡ መድኃኒቶች አሉ። ግን የመድኃኒት ቁጥጥር ባለስልጣኑ ምን ያህል እነዛን ነገሮች አጣርቶ ወደ ገበያ ያቀርባል የሚለው ነው። ከዛ ውጭ እያንዳንዱ ፋርማሲ በግሉ ከውጭ ያስገባ የሚሸጣቸው መድኃኒቶች ይኖራል። መንግስት ያን ነገር አይፈቅድም ወይም ለመቆጣጠር ይሞክራል። ግን ኢትዮጵያ ውስጥ የኮንትሮል ሲስተሙ ትንሽ ከባድ ይመስለኛል። ከባድ ማለት ላላ ያለ ነው ለማለት ነው። አንደኛ ላላ ያለ ነው፣ ሁለተኛ የሰው ኃይል ጥረት ይኖርባቸዋል ብዬ አስባለሁ። የባለሙያ ወይንስ አንደኛ የባለሙያ እጥረት አለ፣ ሁለተኛ እነዚህን ኳሊቲ ኮንትሮሎች ለመስራት ራሱ የሚያስፈልጉ ብዙ ኢንስትሩመንቶች ይኖራሉ። ሲስተሙ ትንሽ ይከብዳል ብቻ። ከዛ ውጭ ለምሳሌ እኔ በነበርኩበት ሰዓት የፋርማሲ ባለሙያ ያልሆኑ ሰዎች ፋርማሲ ከፍተው ቀጥረው የሚያሰሩ ሰዎች ነበሩ። ለምሳሌ ማካፋፋ ያላቸው እነዚህ ሰዎች ሞር የሚያስቡ ስለሚሰሩት ገንዘብ ስለሚያገኙት ትርፍ እንጂ ስለ ኳሊቲው አይደለም። ኢትዮጵያ ውስጥ ሰሪ ባለሙያ ሆነች የምታየው ብዙ ነገር ይኖራል። ስለ መድኃኒት ከፋርማሲ ባለሙያው አቶ ዘላለም ዘሪውን ጋር ያደረግነው ውይይት በዚህ አላበቃም። ከኢትዮጵያም መድኃኒት ወደ ሀገር ስለሚገባበትና ገበያ ላይ ስለሚገኙ መድኃኒቶችም የሚመለከታቸውን ለማነጋገር ጥረት ጀምረናል። ያንንም አካተን ሳምንት እንመለስበታለን። ለዛሬ ግን ማብራሪያ ለመስጠት የተባበሩንን ባለሙያ በማመስገን እንሰናበት። እናንተም አስተያየት፣ ጥቆማችሁን ላኩልን። ሸዋየ ለገሰነኝ ሰላም ሁኑ።